ብሔረ አማራ ዲሞክራሲያዊ ንቅናቄ በምህፃር በአዴን እየተባለ ሲጠራ የቆየው የአማራ ክልል ገዢ ፓርቲ ስሙን ወደ አማራ ዲሞክራሲያዊ ፓርቲ አዴፓ መቀየሩን ትናንት አስታውቋል። አዴፓ የማዕከላዊ ኮሚቴውን እጩ አባላት ጥቆማ እያካሄደ ሲሆን አቶ ደመቀ መኮንን እንዲሰናበቱ ትናንት ቀርቦ የነበረን ሐሳብ ጉባኤው በመቃወሙ ባሉበት እንዲቀጥሉ ተወስኗል። አስቴር ምስጋናው ከባህር ዳር ተጨማሪ አላት። ትላንት ስያሜውን ከብሔር አማራ ዲሞክራሲያዊ ንቅናቄ ወደ የአማራ ዲሞክራሲያዊ ፓርቲ የቀየረው አዴፓ በዛሬ ውሎ ሰባ አምስት የማዕከላዊ ኮሚቴ እጩ አባላትን ጥቆም አካሂዷል። ከተመራጭ ስልሳ አምስት አባላት ውስጥ አስራ ሶስቱ ለአዴፓ ማዕከላዊ ኮሚቴ ስራ አስፈጻሚ፣ ዘጠኙ ለኢህአዴግ ስራ አስፈጻሚ ይመረጣሉ ተብሏል። የምርጫው ቆጠራ በአሁኑ ሰዓት እየተካሄደ ሲሆን ውጤቱ ነገ ይፋ ይሆናል ተብሏል። ይህ በእንዲህ እንዳለ ትላንት አቶ ደመቀ መኮነንን ጨምሮ አስራ ሁለት ለማዕከላዊ ኮሚቴ አባልነት ባይወዳደሩ ብሎ ማዕከላዊ ኮሚቴው ለጉባኤው ካቀረበው ነባር አመራሮች ውስጥ የአቶ ደመቀን በክብር ይሰናበቱ ተብሎ የቀረበውን ሀሳብ ጉባኤው በሙሉ ድምጽ በመቃወሙ እንደገና እንዲቀጥሉ ሆኗል። ቀሪዎቹ ግን በትምህርትና በክብር ተሰናብተዋል። በትምህርት ከተሰናበቱት ውስጥ አቶ አለምነው መኮንን፣ አቶ ለገሰ ቱሉ፣ አቶ ጌታቸው ጀንበር፣ አቶ ኢብራሂም መሀመድ፣ አቶ ደሳለኝ አምባውና ወይዘሮ ባንቺርጋ መለስ ሲሆኑ በክብር የተሰናበቱት አቶ ከበደ ጫኔ፣ አቶ መኮንን የለውም ወሰን፣ ወይዘሮ ፍሬ ህይወት አያሌው፣ ወይዘሮ ብስራት ጋሻው ጠናና አቶ ጌታቸው አምባዬ ናቸው። በአምባሳደርነት እያገለገሉ ያሉና የተሰናበቱ አቶ ካሳ ተክለ ብርሃንና ወይዘሮ ዘናቡ ታደሰ ናቸው። ከውድድሩ ውጪ የሆኑት የቀድሞ የባዕዴ ማዕከላዊ ኮሚቴ አባላትም ከአሁን በኋላ በመንግስት የስራ ኃላፊነት እንደማይቀጥሉ ተወስኗል። በሌላ ዜና አዴፓ በትላንትና ውለው ከስያሜና ከአርማ ለውጥ በተጨማሪ ልዩ ልዩ ውሳኔዎችን አጽድቋል። በውሳኔዎቹ ዙሪያ ደግሞ አንዳንድ አንድ ምሁራን አስተያየታቸውን ሰጠዋል። ባለፉት 27 ዓመታት ድርጅቱ የአማራ ህዝብንና በማንነት ጥያቄዎች ላይ መልስ ለመስጠት አቅም አልነበረውም በሚሉና በሌሎች ጥያቄዎች ላይ ከወራት በፊት ያነጋገርናቸው ምሁራን ገልጸውልን ነበር። አሁን ያለውን ቡን የአማራን ህዝብ ከፍታ፣ ስነልቦና፣ እሴት፣ ታሪክ፣ አዲስ ሀሳብ፣ አካሄድ፣ አሰራር፣ ተቋም፣ ባህል መፍጠር ያስፈልጋል። ካልሆነ የለውጥ ፍላጎቱ ጣራ አይነካ ነው። የለውጥ ፍላጎቱ ደግሞ የጥቂቶች አይደለም፣ የብዙሃኑ ነው። ይሄ በራሱ ጎርፍ ነው። በአዴን ከአማራ ህዝብ ጋር የመቀጠል ያለ መቀጠል እድሉ በዚህ ጉባኤ የሚወሰን ይመስለኛል። ሌን ጨምሮ አብዛኛው ሰው ህልም አለው። በአዴን እውነተኛ የአማራ ህዝብ ሆኖ ይወጣል፣ ይቀየራል፣ ለዚህም ከጎኑ እንሆናለን የሚለው ብዙ ነው። ይሄም የሚሆነው ግን አንድ እርምጃ ካየ ነው። ሰው እንደ ተለመደው አድበስብሶ እንዲህ ብዬ አልፋለሁ የሚል ከሆነ በአድን የራሱን እድሜ ያሳጥረው የሚል ግምት ነው ያለኝ። ይህን ደግሞ እንዲያደርግ አንመኝም። እሱም ያደርጋል ብዬ ላስብ። በዚህም በተለይ በአስራ ሁለተኛው ድርጅታዊ ጉባኤ ላይ ለጥያቄዎቹ በሙሉ መልስ ይሰጠናል ብሎ የጠበቀው የአማራ ህዝብ ብዙ ነው። የድርጅቱ ምክትል ሊቀመንበር አቶ ገዱ አንዳርጋቸውም ከአራት ቀናት በፊት ጉባኤውን ሲከፍቱ ተስፋ የሰነቀ ንግግር አድርገው ነበር። የክልሉ ከሞላ ጎደል መረጋጋት እየታየበት ይገኙ በአግባቡ መልክ ያለ ጉዳዮች ያሉበት ነው። ዲሞክራሲያችን በድልም በፈተናም የተከበበ ነው። የልማት ፍትሃዊ ተጠቃሚነት፣ አስተማማኝ የኑሮ መሰረት የሆኑ የስራ እድል የመፍጠር ጉዳይ የወቅቱ መሰረታዊ የህዝባችን ጥያቄዎች ናቸው። በአቢል እነዚህን እና ሌሎች ያልተመለሱ የማዛ ጥያቄዎችን በመመለስ የመጪው ዘመን የአማራ ሕዝብ እውነተኛ የፖለቲካ ፓርቲ ሆኖ ለመውጣት አዲስ ፍላጎት አቅምና ተነሳሽነት ገንብቶ የአዲሱ ዘመን ጉዞ ምዕራፍ አንድ ምሮ ለመጀመር በዚህ ላይ የሚገኝ መሆኑ በዚህ ታሪካዊ ጉባኤ ሳበሳችሎ ፍራት ነው። ጉባኤው በአራት ቀናት ቆይተው በክልሉ የልማትና የመልካም አስተዳደር ችግሮች፣ የዲሞክራሲ ስርዓት ግንባታ፣ የነባር አመራሮች ተጠያቂነት፣ የኦዲት ቁጥጥርና ኮሚሽን ሪፖርት፣ አዲስ አመራር ምርጫ፣ ተዳደሪያ ደንብ ማሻሻል በሚሉና በሌሎች ጉዳዮች ጉባኤው ሰፊ ውይይት አድርጓል። ልዩ ልዩ ውሳኔዎችን አስተላልፏል። በዚህ መሰረት በመተዳደሪያ ደንቡ ላይ የተቀመጡት የድርጅቱ ስያሜና የአርማ ለውጥ አድርጓል። የአባልነት መስፈርትንም በተመለከተ ግን ማንኛውም ኢትዮጵያዊ የድርጅቱን ፕሮግራም እስከ ተከተለ ድረስ አባል ሆኖ መታገል ይችላል የሚለው የቀድሞ እንዳለ እንዲቀጥል ተደርጓል ያሉት የጉባኤው ቃል አቀባይ አቶ ምግባሩ ከበደ ናቸው። የወሰንና የማንነት ጥያቄን በተመለከተ ህገ መንግስቱን መሰረት ተደርጎ እንዲፈጸም በጉባኤው ተወስኗል ብለዋል ቃል አቀባዩ። የብአዴን አቋም ጉባኤተኛውም የወሰደው አቋም የኢትዮጵያ ክልሎች የተካለሉት ህገ መንግስቱ በሚለው አኳን አይደለም ህገ መንግስቱ የወጣው 1987 ዓመተ ምህረት ነው። አሁን ያሉ የኢትዮጵያ ክልሎች ደግሞ ክልል ናቸው ተብለው ፀንተው የሚሰራባቸው ህገ መንግስቱ ከመውጣቱ በፊት በተሰራ የክልሎች አከላለል አሰራር ነው። ይሄ ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ ነው። ህገ መንግስቱን መሰረት አድርጎ ተግባራዊ ይደረግ የሚካለል ተብሎ ጉባኤተኛው ሲነጋገር በህገ መንግስቱ የተቀመጡት ሶስቱ የክልል መከለያ መስፈርቶች ሳይጓደሉ ተግባራዊ እንዲደረጉ በማድረግ አይነት ነው። አንደኛው ቋንቋ ነው። ሁለተኛው አሰፋፈር ነው። ሶስተኛው ማንነት ነው። አራተኛው ፈቃድ ነው። በተለይም የፈቃድ ጉዳይ ማንኛውም ሰው ፈቅዶ እኔ የምተዳደረው በዚህኛው ክልል ነው፣ እኔ የምተዳደረው ደግሞ በዚህኛው ክልል ነው፣ በማይመለከተኝ ክልል አልተዳደርም ብሎ መወሰን አለበት። ህዝቦች በፈቃዳቸው ሳይወስኑ መከለል ዲሞክራሲን ይጎዳል። የህዝብ ቅሬታም እየተነሳ ያለው በዚህ ምክንያት ነው። እናም የራየም ጥያቄ የወልቃይትም ጥያቄ ክልሎች በተከለሉበት ጊዜ ህዝቦቹ በአግባቡ ያልመከሩባቸው በመሆኑ ምክንያት ነው። ይህ ሁሉ ቅሬታ እየተፈጠረ ያለ ነው፣ ህዝቡ እያነሳ ያለው ስለሆነም፣ ህገ መንግስት ጥያቄውን ይፈታል። የእኛ ፌዴራሊዝም የህገ መንግስቱ አወቃቀር አይደለም። ትልቁ በሽታ የተቀረጸውን ፌዴራሊዝም ተግባራዊ በማድረግ ረገድ የመጣው የፀረ ዲሞክራሲ ችግር ነው፣ የኢትዮጵያን ችግር፣ የአማራ ክልልን ችግር እንዳይፈታ ያደረገው። ስለዚህ ዲሞክራሲያዊ ይሁን ከተባለ ህገ መንግስቱ ባስቀመጠው መስፈርት መሰረት ፌዴራሊዝማችን ሊዋቀር ይገባል። አከላለል በዛ እኮ አሁን መመለስ ህዝቦች ፈቅደው ቋንቋችን፣ ማንነታችን፣ አሰፋፈራችን አማራ ነው ያለው ወደ አማራ የሚመጣበት፣ ትግራይ ነው ያለው ወደ ትግራይ የሚሄድበት። ወልቃይትን በተመለከተ ተመሳሳይ ጥያቄ ነው። በመሰረቱ የአማራ ክልል ጥያቄ ብቻ አይደለም፣ በመላ ኢትዮጵያ ያለ ጥያቄ ነው። ዋና መፍትሄው ግን ሕገ መንግስቱ በሚለው አኳኋን የክልሎች አከላለል ተግባራዊ ሊደረግ ይገባል። የአማራ ሕዝብ መሰረታዊ ጥያቄ የሆኑ ጥያቄዎች በጉባኤው መልስ አግኝተዋል ወይስ አላገኙም ብለን ከዚህ በፊት ያነጋገርናቸውን አቶቾቹ አለባቸውን ጠይቄ ነበር። የህዝቡን አጀንዳዎች የራሱ አድርጎ ይዞ መጥቷል። በአዴን ካሁን በኋላ የወሰና የማንነት ጥያቄዎች፣ የኢትዮ ሱዳን ደንበር ጉዳይ እና ብቁ አመራር የመፍጠር ጉዳይ እነዚህ ህዝቡ ተአምር ላይባቸው የሚፈልጋቸው ነጥቦች ናቸው። ከዚህ አኳያ በአዴን የተሟላም ባይሆን አጀንዳዎቹን ወስዷል። በአዴን አጀንዳውን ወስዷል። በእርግጥ አጀንዳውን የወሰደበት ምክንያት አሁን እንደገባኝ በዚህ ህገ መንግስት ይፈታል አይደለም በአዴን እያለ ያለው ምንድን ነው? ህገ መንግስቱ የወጣው በሰማንያ ሰባት ነው። ክልላዊ የተካሄደው በአስራጤ ሰማንያ አራት ነው፣ በሽግግሩ መንግስት ነው። ስለዚህ በዚህ ህገ መንግስት መሰረት አልተፈጸመም። ከዚህ አኳያ እንግዲህ ሊመጣ የሚችለው ምንድን ነው? ስታተስኮ ወይም ወደ ነበረበት መመለስ ማለት ነው። አሁን ወደ ነበረበት ይመለስና እዛ በኋላ ህዝቦች እንዲወሱ ይደረጋሉ ማለት ነው። ግን ቀላል አይደለም። በጣም ብዙ ነገሮች ተሳክረዋል። በጣም ብዙ ነገሮች ተበላጭተዋል። ብአዴን አጀንዳውን መውሰዱ አንድ ጉዳይ ሆኖ ሁሉም ነገር ወደ ነበረበት ይመለስ የሚለውን ነገር በዛኛው ወገን ተቀባይነት ካላገኘ በስተቀር ከአመራሩ አንጻር ሁለት ነገር ነው የሚፈለገው። በአንድ በኩል በህዝቡ ቅሬታ ያለባቸው አካላት ከአመራርነት እንዲነሱለት ነው። በሌላ በኩል ደግሞ በአብዛኛው ወጣት ኃይል ገብቶ አመራሩ እንዲያጠናክር ነው የመጀመሪያው ፍላጎት የባዕዴንም የህዝቡም የተሳካ ይመስለኛል። ቅሬታ ያለባቸው ሰዎች በረዥም ጊዜ የቆዩ እነሱ የአመራር ቦታ በተለያየ መልክ እንዲለቁ ተደርጓል። ምን ያህል በሚገባው ገለል ተደርገዋል ሌላ ጥያቄ ሆኖ፣ ግን ዝሮ ዝሮ በአመራሩ ላይ እንዳይቀጥሉ የተደረገበት አገባ ከሞላ ጎደል ሲታይ የህዝቡም የባዕዴንም ፍላጎት በዚህ መልኩ ጥሩ ወደዋል ብዬ አስባለሁ። ግን ግቡ ምንድን ነው? ሰዎቹ ማስወገድ ወይም ማስወጣት ብቻ አይደለም፣ እነሱም በተሻለ ሰው መተካት ነው። አሁን እነዚህን ሰዎች ካስወጣን በኋላ በሚሻሉ ሰዎች ተክተናቸዋል የሚለው ግን አሳሳቢ ይመስለኛል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።